መልካም ቆይታ። የዲደብልዩ ዜና። ጤና ይስጥልኝ አድማጮች እንደምን አመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። በትግራይ ክልል አድዋ አክሱምና ሽራ አካባቢ የነበሩ የኤርትራ ወታደሮች አካባቢውን ለቀው እየወጡ መሆኑን ነዋሪዎች ገለጹ። የኤርትራ ወታደሮች ከክልሉ የተለያዩ አካባቢዎች መውጣት የጀመሩት ከትናንት በስቲያ መሆኑንና ዛሬ ደግሞ በብዛት መውጣት መቀጠላቸውን የዓይን እማኞች ለዶቼ ቬለ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የትራንስፖርትና ሎጂስቲክ ሚኒስትር፣ የማዕድን ሚኒስትር፣ የግብርና ሚኒስትር እንዲሁም የብሔራዊ ባንክ ገዥን ሾሙ። የሰሜን አትላንቲክ ቃል ኪዳን የኔቶ አባል ሀገራት የመከላከያ ሚኒስትሮችና ሌሎች ደጋፊ የሀገራት ሌፓርድ ሁለት የተሰኘውን የጀርመንን ታንኮች በሩሲያ ጥቃት ወደ ተሰነዘረባት ሀገር ለዩክሬን ለመስጠት ጀርመን ላይ እየመከሩ ነው። ወደ ሀምሳ ሀገሮች በሚካፈሉበት በዚህ ስብሰባ ላይ የዩናይትድ ስቴትስ መከላከያ ሚኒስትር፣ አዲሱ የተሾሙት የጀርመን አቻቸውና የዩክሬን መከላከያ ሚኒስትሮች ይገኙበታል። ዜናው በዝርዝር በትግራይ ክልል አድዋ አክሱምና ሽረ አካባቢ የነበሩ የኤርትራ ወታደሮች አካባቢውን ለቀው እየወጡ መሆኑን ነዋሪዎች ገለጹ። ከኢትዮጵያ መከላከያ ሰራዊት ጋር ወግነው በመዋጋት ወደ ትግራይ ክልል የገቡት እነዚህ የኤርትራ ወታደሮች የክልሉ የተለያዩ አካባቢዎች ከክልሉ የተለያዩ አካባቢዎች መውጣት የጀመሩት ከትናንት በስቲያ መሆኑንና ዛሬ ደግሞ በብዛት መውጣት መቀጠላቸውን በአድዋና ሽረ ከተሞች መቀሌ ለሚገኘው የዶቸ በለ ዘጋቢ ያነጋገራቸው የዓይን እማኞች ገልጸዋል። የአድዋና የሽረ ከተማ ነዋሪዎች በመኪና ከተጫኑ ወታደሮች በተጨማሪ በርካታ ታንኮች፣ መድፎችና ሌሎች የማካናይዝ ክፍል ተሽከርካሪዎችንም ከኤርትራ ሰራዊት ጋር አብረው እየወጡ መሆኑን ተናግረዋል። የኤርትራ ጦር እየለቀቀ መውጣቱን በተመለከተ ከውሃትም ይሁን ከኢትዮጵያና ኤርትራ መንግስታት በኩል እስካሁን በይፋ የተነገረ ነገር የለም። የመቀሌ ወክላችን ሚሊዮን ኃይለስላሴ በመጽሔት ሰፋ ያለ ዘገባ ይዟል። ጠቅላይ ሚኒስትር አብይ አህመድ ዶክተር አለሙ ስሜን የትራንስፖርትና ሎጂስቲክ ሚኒስትር፣ ኢንጂነር ሀብታሙ ተገኝን የማዕድን ሚኒስትር ዶክተር ግርማ አመንቴን የግብርና ሚኒስትር፣ እንዲሁም አቶ ማሞ ምህረቱን የብሔራዊ ባንክ ገዢ አድርገው ሾሙ። በህገ መንግስቱ መሰረት ሹመቱን የማጽደጉ ስራ የህዝብ ተወካዮች ምክር ቤት እንደሚሆን ይጠበቃል። በተመሳሳይ ወይዘሮ አለም ፀሐይ ጳውሎስ የጠቅላይ ሚኒስትር ጽፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትር አብይ የማህበራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታየ አጽቀስላሴ የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሚኒስትርና አቶ መለስ አለሙ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ዘርፍ አስተባባሪ ሆነው በጠቅላይ ሚኒስትር አብይ አህመድ ተሾመዋል። ብሔራዊ ባንክን ለአራት እና ከዚያ በላይ አመት ዓመታት የመሩት የዶክተር ሊናገር ደሴ ና ከሚኒስትርነት ባለፈው ሳምንት መሸኘታቸው ብቻ ተገልጾ የተነሱት ሚኒስትሮች ከኃላፊነታቸው በምን ምክንያትና ለምን እንደተነሱ የተገለጸ ነገር የለም። የፖለቲካ ኢኮኖሚ ተንታኙ አቶ ሽፈራው ሽታሁን ኢትዮጵያ በውጭ ምንዛሬ ጥረት ችግር ውስጥ በገባችበት ወቅት ወጣቱ የብሔራዊ ባንክ ገዢ ሆነው መሾማቸውን በጥርጣሬ ነው የተመለከቱት። ወጣት ናቸው። ከዚህ በፊት ከሚናገሯቸው አንዳንድ ሁኔታዎችም ለመረዳት የቻልኩት እኔ አንዳንድ ጊዜም እንደው ከሳይንስ አላባ አንጻር እንኳን ብዙ የማይስማሙኝ ነገሮች ሲናገሩ ነው ነው የማስተውለው። በግልም ትችት ያቀርኩበት ጊዜ ነበረ እና ልምዳቸው ስም ያህል ነው። በጣም የረቀቀ እውቀትና ልምድ የሚፈልግ የብሔራዊ ባንክ ገዥነትን ቦታ ለወጣት መስጠቱ ክፉ ነው ባይባልም ግን በአግባቡ ውስጥ ልንመራ እንችላለን ወይ የሚለው ደግሞ በጣም አጠራጣሪ ነው። የሚሆነው በጣም ፕሮፌሽናል ዲስፕሊን ኖሯቸው ለሀገር ሊሰሩ ይችላሉ ተብሎ የታመኑ ሳይሆን በታማኝነታቸው የተቀመጡ እንደሆነ ነው የሚሰማኝ። አሁን ከተገለጹት ሚኒስትሮች በላይ ኳሊፋይድ የሚያደርጉ ሰዎች ሀገሪቷ በውስጥ በውስጥም በውጭም እያሏት የግብርና ሚኒስትሩና አምባሳደር ታዬ አዝቀስላሴ ከነበሩበት ኃላፊነት መነሳታቸውን የማይደግፉት አቶ ሽፈራው ለኅብረተሰብ ምርታማነት በሚመጅ መልኩ አመራር ሊሰጥበት የሚገባ መሆኑንም ገልጸዋል። የአምባሳደር ታዬ አዝቀስላሴ በዲፕሎማሲው ረገድ የኢትዮጵያን ስም ገትረው የያዙልን አርበኛ፣ የዲፕሎማሲ አርበኛ የነበሩን ሰው ከዛ ቦታ ላይ ማንሳት በሆነች ለመናገር የተተኩት ሰው ያሳዩን የዲፕሎማሲ ኳሊቲ የምናውቀው ነገር ነው፣ ግን ትክክል ነው እንደሆነ አይሰማኝም። እንግዲህ ኢትዮጵያ ውስጥ ሚኒስትሮች የመጽሐፍ የመናገር እንትናቸው በጣም አነስተኛ ነው። ምክንያቱም ኢኮኖሚውንም ሚሊተሪውንም ሶሻሉንም የሚያውረው አንድ የሀገር መሪ ብቻ ነው የሚሆነው እና ይሄ ነገር ግን ሚስተካከልና ሚኒስትሮች የሚሰጣቸውን ኃላፊነት ከነ ሙሉ ኃላፊነቱ ለትርፉም ለኪሳራውም ተጠያቂ ሊሆኑ በሚችሉ መልኩ ነፃነት ተሰጥቷቸው እንዲሰሩ ቢደረግ እኛ በቀጥታ እንትናቸውን አቅማቸውን ለመለካት እንችላለን። ባለፈው ሳምንት ከጠቅላይ ሚኒስትር ጽህፈት ቤት በወጣው መረጃ መሰረት ዛሬ አዲስ ሹመት የተሰጣቸው የግብርና የማዕድንና የትራንስፖርትና ሎጂስቲክ ሚኒስትር የነበሩት ባለስልጣናት ተሸኙ ተብሎ ከኃላፊነታቸው የተነሱ ሲሆን፣ በገዛ ፈቃዳቸው ስልጣን መልቀቃቸው በተነገረው የጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ምትክ በጠቅላይ ሚኒስትሩ አቀራቢነት አዲስ ተሿሚዎች በዚሁ ሳምንት መጀመሪያ ሹመታቸው በሕዝብ ተወካዮች ምክር ቤት መጽደቁ ይታወቃል ሲል የአዲስ አበባ ወኪላችን ሰለሞን ሙጪ ዘግበዋል። አድማጮች በመከታተል ላይ ያላችሁት ከጀርመን ቦን ከተማ ዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሰሜን አትላንቲክ ቃል ኪዳን የኔቶ አባል ሀገራት የመከላከያ ሚኒስትሮችና ሌሎች ደጋፊ ሀገራት ለዩክሬን ጦር ሰራዊት ተጨማሪ ወታደራዊ ቁሳቁስ ለመስጠት በጀርመን በሚገኘው ራምሽታይን የዩናይትድ ስቴትስ የአየር ኃይል ሰፈር ለመወያየት ስብሰባ ተቀምጠዋል። የስብሰባው ዋነኛ ርዕሰ ጉዳይ ሊዮፓርድ ሁለት የተሰኘውን የጀርመንን ታንኮች በሩሲያ ጥቃት ወደ ተሰነዘረባት አገር ለዩክሬን ለመስጠት ነው። ወደ ሀምሳ ሀገሮች በሚካፈሉበት በዚህ ስብሰባ ላይ የዩናይትድ ስቴትስ መከላከያ ሚኒስትር ሊዮድ ኢንስተን አዲስ የተሾሙት የጀርመን አቻቸው ቦሪስ ፒስቶሪስ እና የዩክሬኑ መከላከያ ሚኒስትር አሌክሴይ ሬስኒኮፍ ይገኙበታል። በሌላ በኩል ጀርመን ሊዮፓርድ ሁለት የተሰኘውን ታንኳን እንድትሰጥ ከዩክሬን የሚደረገው ከፍተኛ ግፊት ከጊዜ ወደ ጊዜ እየጨመረ መጥቷል። ሊዮፓርድ ሁለት የተባለው ታንክ ለውጊያ በጣም የሚመረጥ እና በብዛትም የሚገኝ መሆኑ ነው የተመለከተው። ጀርመን ይህንን ዘመናዊ ታንኳን ለዩክሬን ለመስጠት ማንገራገሯ ታንኩን ከዚህ ቀደም ከጀርመን የገዙ ለዩክሬን አሳልፈው እንዳይሰጡ የሚያግድ ነው ተብሏል። ታዋቂውን ይህንን ታንክ ለዩክሬን እንዲሰጥ የሚደረገው ግፊትና የጀርመን ማንገራ ገር ዛሬ ራምሽታይን ጀርመን የአሜሪካ ጦር ሰፈር ላይ እየተካሄደ ባለው የመከላከያ ሚኒስትሮችና የከፍተኛ ጦር መኮንኖች ስብሰባ ላይ ትልቅ የመወያያ ርዕስ ሆኗል የዩናይትድ ስቴትስ መከላከያ ሚኒስትር ሊዮድ እስትን በሚመሩት በዚህ ስብሰባ ላይ ዩክሬንን የሚደክፉ ተካፋዮች የተገኙበት ሲሆን የዩናይትድ ስቴትሱ መከላከያ ሚኒስትር ሊዮድ እስትን እንደተናገሩት ምዕራባውያን ተባባሪዎች ዩክሬንን ለመደገፍ ያቅማቸውን ሁሉ ማድረግ አለባቸው ብለዋል። ይህ ወሳኝ ወቅት ነው። ሩሲያ እንደገና እየተደራጀች ወታደር እየመለመለችም ነው። እንደገና ለማስታጠቅ እየሞከረችም ነው። አሁን ፍጥነት የሚቀነስበት ጊዜ አይደለም። ጊዜው የተቻለ ሁሉ የሚደረግበት ነው። የዩክሬን ሕዝብ እየተመለከተን ነው። ክሬምሊንም እየተመለከተን ነው። ታሪክም እየተከታተለን ነው። ስለዚህ አንተውም ዩክሬን ራሷን ከሩሲያ ጥቃት እንድትከላከል ለመርዳት ከያዝነው አቋም አናፈገፍግም። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪም በጀርመን ላይ እያደረጉት የነበረውን ጫና ከፍ አድርገዋል። ፕሬዝደንቱ ከጀርመን ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ታንኮቹ በፍጥነት እንዲደርሱ ሲሉ ጥሪ አድርሰዋል ን በቀላል አነጋገር ሊዮፓርዱን ትሰጣላችሁ አትሰጡም? እኛ ራሳችንን ለመከላከል እንጂ ጥቃት ለመሰንዘር አይደለም የፈለግ ነው። ይህ በእንዲህ እንዳለ የጀርመን ልማት ትብብር ሚኒስትር ስቬንያ ሹልስ ለዩክሬን ዳግም ግንባታ ተጨማሪ 52 ሚሊዮን ዩሮ ለመስጠት ቃል ገቡ። ሚኒስትሯ ይህንን የተናገሩት ትናንት የዩክሬንን የወደብ ከተማ ኦዴሳን በጎበኙበት ወቅት ነው። ሚኒስትሯ የኤሌክትሪክ የውሃና የሙቀት ኃይል አቅርቦትን መልሶ በመገንባት በጦርነቱ የዩክሬንን ማህበረሰብ የመቋቋም ኃይልን መደገፍ ረገድ በመደገፍ ረገድ ወሳኝ ሚና አለው ብለዋል። ለዩክሬን ከተሰጠው ከዚህ እርዳታ በተጨማሪ ለሚሊዮኖች የክረምቱን ብርድ ለመቋቋም ማሞቂያ ክፍሎች፣ ጄኔሬተሮች፣ የሕክምና ቁሳቁሶች እንደሚሰጥም ተነግሯል። የጀርመን የልማት ትብብር ሚኒስትር ስቬኒያል ሹልስ ዛሬ አርብ የዩክሬን አጎራባች በሆነችው በሞልዶቪያ ሪፐብሊክ ስቴፋን ዶቫ የተባለች ከተማን እየጎበኙ መሆኑም ተነግሯል። ይህ ዶቸ በለ ነው። ከዶቸ በለ የምሽቱን የዓለም ዋና ዋና ዜናዎችን ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። በትግራይ ክልል አድዋ፣ አክሱም እና ሽረ አካባቢ የነበሩ የኤርትራ ወታደሮች አካባቢውን ለቀው እየወጡ መሆኑን ነዋሪዎች ገለጹ። የኤርትራ ወታደሮች ከክልሉ የተለያዩ አካባቢዎች መውጣት የጀመሩት ከትናንት በስቲያ መሆኑንና ዛሬ ደግሞ በብዛት መውጣት መቀጠላቸውን የዓይን እማኞች ለዶቸ በለ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የትራንስፖርትና ሎጂስቲክ ሚኒስትር፣ የማዕድን ሚኒስትር፣ የግብርና ሚኒስትር እንዲሁም የብሔራዊ ባንክ ገዢን ሾሙ። የሰሜን አትላንቲክ ቃል ኪዳን የኔቶ አባል ሀገራት የመከላከያ ሚኒስትሮችና ሌሎች ደጋፊ ሀገራት ሊዮፓርድ ሁለት የተሰኘውን የጀርመንን ታንኮች በሩሲያ ጥቃት ወደ ተሰነዘረባት ሀገር ለዩክሬን ለመስጠት ጀርመን ላይ እየመከሩ ነው። ወደ ሃምሳ ሀገሮች በሚካፈሉበት በዚህ ስብሰባ ላይ የዩናይትድ ስቴትስ መከላከያ ሚኒስትር፣ አዲስ የተሾሙት የጀርመናቻቸውና የዩክሬን መከላከያ ሚኒስትሮች ይገኙበታል። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን።